ሳይንስና ሕብረተሰብ። የ33 ዓመቱ መልአከ ፀሐይ መሰለ ቴክኖሎጂ ወዳድ ነው። ውሎ ከኮምፒውተር ጋር ነው። በዚህ ኮምፒውተር ፕሮግራመር ነው፣ በዚያ ደግሞ ግራፊክ ዲዛይነር ከአጠገቡ የማይጠፋና ኢንተርኔት የሚጠቀምበት ሰፊ ታብሌት ወይም ፓድ አለው። ይህን ያስተዋለ ሰው አዘውትሮ የሚገለገልበትን የእጅ ስልኩን ሲመለከት ግርታ ይፈጥርበታል። መልአከ ፀሐይ የሚጠቀመው እንደ ቢጤዎቹ ለመያዝ የሚያሳሱ የእጅ ስልኮች ሳይሆን ከቁመቱ ዘለግ ከክብደቱ ደርጀት ያለ ተንቀሳቃሽ ስልክ ነው። ስልኩ እንደ ቅንጦቹ ስልኮች ሁነኛ የንግድ ምልክት የለውም። አጽህሮተ ቃል እና ቁጥሮችን ያደባለቀ መለያ ከስክሪኑ ታች ያስቀመጠ ነው። ሁለት ሲም ካርድ ይቀበላል። መደበኛ የእጅ ስልክ አገልግሎቶች የሚባሉትን የድምፅና የጽሁፍ ልውውጥ ማካሄድ ያስችላል። ስልኩን ከገዛው አንድ ዓመት ከስድስት ወር እንዳለፈው የሚናገረው መላከ ፀሐይ እኒህን አገልግሎቶች ያለምንም ችግር እያገኘበት በመሆኑ ደስተኛ ነው። ይህንን ስልክ ምርጫ ያደረገበትን ምክንያቶች እንዲህ ይዘረዝራል። ብዙ ቀን ቻርጅ ሳታደርገው ይሰራል። ዱረብል ነው፣ ወድቆ ይነሳል። ወዲያው ላይ ባትሪ ያለው ኔትወርኩም አሪፍ ነው እና ካለንበት ሁኔታ አንፃር ትርጉም ይሰጣል። የኔትወርክ የስልክ ኔትወርክ ችግር አለ፣ አንዳንድ አካባቢዎች በጣም የሳሳ ነው ኔትወርኩ። ሌላ ደግሞ መብራትም በተደጋጋሚ ይቋረጣል እዚህ ሀገር እና በሁለቱም ኬዝ ሪላይብል በሆነ ሁኔታ ሰዎችን ማግኘት እንደስችል ስለሚያደርግ ነው። እንደ አዲስ አበባ ባለ ከተማ ለሚኖር የመላከ ፀሐይ አይነት ወጣት የእጅ ስልክ ማለት ተራ መገልገያ ብቻ አይደለም የኑሮ ደረጃ መለኪያም እንጂ። ወጣቱ ይህን አስተሳሰብ ተሻግሮ ስልክን በጠቀሜታው ብቻ እንደሚመዝን ይናገራል። ቅንጡ ስልክ ይዞ ወዲያው ባትሪው የሚያልቅ ከሆነ፣ ጥሩ ኢንተርኔት በሌለበት አፕሊኬሽን መጠቀም ካዳገተ፣ ኢትዮጵያዊ ይዘት ያላቸው መረጃ አቅራቢዎች ማግኘት ካስቸገረ፣ የጊዜውን ምርጥ ስልክ መያዝ ጠቀሜታው አይታየኝም ባይ ነው። እርሱን ጨምሮ በርካቶች ፊቸር ስልክ ተብለው ወደሚታወቁትና መሰረታዊ የስልክ አገልግሎት ብቻ ወደሚሰጡ የእጅ ስልኮች ፊታቸውን ያዞሩት ፍላጎቶቻቸውን ስለሚያሟሉላቸው እንደሆነ ይከራከራል። አብዛኛው ሰው እየተከተለው ያለው ወይም በዘመኑ ሰዎች ጥሩ ነው ብለው እያረጉት ካለው ነገር የበለጠ የየቀን ውሏችን ውስጥ ያለ መሰረታዊ የሆነ ፍላጎት የበለጠ ኃይል እንዳለው ነው የሚያሳየው እና መሰረታዊ ፍላጎቱ ምንድን ነው? ከሰው ጋር ለመገናኘት መቻል፣ ሁሌ ከሰዎች ጥላ ለመራቅ ላለመጥፋት፣ እና ስራዎችን ማከናወን መቻል ያለውን ፋሽን ወይም ሰዎች የሚያደረጉትን ነገር ከመከተል የበለጠ ጠንካራ የማሳመን ኃይል አለው እና እንደዛ ነው እየሆነ ያለው እዚህ ጋ መላከ ፀሐይ ስልኩ በእርሱ ጓደኞች በብዛት ባይታይም የኮንስትራክሽን ሥራ ላይ ባሉ ግለሰቦችና ብዙ ጊዜያቸውን መንገድ ላይ በሚያሳልፉ ሰዎች ዘንድ በብዛት እንደተመለከተ ያስረዳል። ለዚህ ምልከታው አንዱ ማሳያ ከመዲናይቱ አዲስ አበባ በስተ ምስራቅ በ515 ኪሎ ሜትር ርቀት ላይ የሚኖረው አብዱ መሐመድ ነው። አብዱ ሥራው ሹፍርና ነው። ከሚኖርባት ድሬዳዋ እየተነሳ ለቀናት ባስ ሲልም ለሳምንታት ይጓዛል። አብዛኛው ጉዞ ደግሞ መንገድ እንኳን በቅጡ ያልተዘረጋባቸው የገጠር አካባቢዎች ናቸው። በእነዚህ አካባቢዎች የመብራት ኃይልም ሆነ ሌሎች የመሠረተ ልማት አቅርቦቶች ብርቅ ናቸው። ለቀናት በእንዲህ አይነት ቦታ ላይ መቆየት ግድ በሚለው ሥራው ምክንያት አብዱ መቸገሩ አልቀርም። ቶሎ ባትሪ የሚጨርሰውን የዘመናዊ ስልኩን ነገር በመኪናው ላይ በተገጠመ ቻርጀር ሊያስታግስ ቢሞክርም ኔትወርክ ለማግኘት ያለውን ችግር ግን መፍታት አቅቶት ቆይቷል። ይቅርታ የደወሉላቸው ደንበኛ ከአገልግሎት መስጫ ክልል ውጭ ናቸው። እባኮ ቆይተው እንደገና ይሞክሩ። ለጠረፍ አካባቢዎች ባላት ቅርበት ምክንያት አዳዲስ የቴክኖሎጂ እና ኤሌክትሮኒክስ ውጤቶችን ለማግኘት ፈጣን ነች በምትባለው ድሬዷ መኖሩ ጠቅሞታል። የዛሬ ዓመት ግድም በድሬዷ አቅራቢያ ወደምትገኘው የሱማሌ ክልሏ ዶሎ ወዶ በተጓዘ ጊዜ አንዴ ቻርጅ ከተደረገ እስከ 15 ቀናት ድረስ የባትሪ ቆይታ ስላለው ስልክ ይሰማል። ካለው ቅንጡ ስልክ በተደራቢነትም ቢሆን ለመግዛት አይኑን አላሸም። ስልኩ በተለይ በገጠር ያለውን ጠቀሜታ እንዲህ ይገልጻል። ያው አንዳንድ ቦታዎች መብራት ያልደረሱበት ቦታው ስላሉ እነዛ እነዛ ቦታ ላይ ያው በሱ ነው የምንጠቀመው፣ እንደ አምፖል ራሱን የቻለ አምፖል ስላለው አምፖልን ሰክተን በሱ እንጠቀማለን። መብራት ሲጠፋ በሱ አምፖል እየሰካ እንደ መብራት ትጠቀመዋለ። ቢያንስ አንድ ቤት አይደለም ሶስት ቤት ሊያበራ ይችላል። ሙሉ ለሙሉ ክፍት ከሆነ እሱን አምፖል የማትጠቀም ከሆነ አስራ አምስት ቀን አስራ አምስት ቀን በላይም ልትጠቀም ትችላለ። ያ ማታ ሙሉ ስለምታበራው ግን አራት ቀን አምስት ቀን ልትጠቀመው ትችላለ። ሁለተኛ ነገር ደግሞ ያው ጫካ ነው ብዙ ጊዜ የምንለው፣ ፊልድ ነው የምንለው፣ ያው ኔትወርክ ስቦ ያገኝልናል። አሁን ሌሎች ስማርትፎኖች እንደሱ አይስቡም ኔትወርክ ፊልድ ላይ በጣም ጠቃሚ ስልክ ነው። ስልኩ ከሾፌሮች ሌላ በምግባረሰናይ ድርጅቶች ውስጥ በሚሰሩ ሰዎች ዘንድም ተወዳጅነት እንዳለው አብዶ ያስረዳል። የእርሱን አይነት ሰዎች ራስ ምታት ማቃለሉን ሲመለከት ለእኛ ሀገር የተሰራ ነው የሚመስለው እንዲል አድርጎታል። ሆኖም እርሱ የገዛው በሶማሊያ በኩል የገባውን ውጭ ሰራሽ ስልክ ነው። እንደ እርሱ ሁሉ መላከ ፀሐይም በሞያሌ መስመር በኬንያ በኩል የመጣውን ስልክ ሲዳማ ላይ እንዳስገዛ ይናገራል። ስልኩ በተለያየ ሀገራት ተመርቶ በተለያየ መንገድ ወደ ኢትዮጵያ ቢገባም በእጅ ስልክ ተጠቃሚዎች ዘንድ ተወዳጅነትን ለማትረፍ አጭር ጊዜ ብቻ እንደፈጀበት ተገልጋዮቹና በተንቀሳቃሽ ስልክ ንግድ የተሰማሩ ግለሰቦች ይመሰክራሉ። አብዛኞቹ ተጠቃሚዎቹም ከከተሞች ውጭ ያሉ ነዋሪዎች እንደሆኑ ይናገራሉ። አሊ ሁሴን በሰሜን ኢትዮጵያ ደሴ ከተማ የተንቀሳቃሽ ስልክና ተዛማጅ ዕቃዎች መሸጫ ሱቅ አለው። ስለ እንደዚህ አይነት ስልኮች ተወዳጅነት እንዲህ ያብራራል በተለይ ገጠር አካባቢ ላይ የሚኖሩ ግለሰቦች በደንብ ይፈልጉታል ከሌላው የተሻለ ሽያጭ ይሻላል ገልጸዋል ለምን ቢባል አሁን የተሻለ አገልግሎት አለው እና የተሻለ ከስተመር ያለውን በልጻት እሱ ነው ግን ምናልባት አሁን ኳሊቲው እንደ በፊቱ መጀመሪያ አካባቢ ላይ እንደነበረው ምርት አይደለም በእርግጥ ቢሆንም ግን በፊት በነበረው እንትን አሁን የተሻለ ሽያጭ የሚሸጠው እሱ ነው በቃ ሰው ይፈልገዋል እነዚህ አይነት ስልኮች በገበያው ላይ ሰፊ ተቀባይነት እንዲያገኙ ካደረጋቸው ምክንያቶች አንዱ ዋጋቸው ከቅንጡ ስልኮች ጋር ሲነጻጸር እርካሽ መሆኑ ነው። የድሬድዋው አብዲ ዋጋው ወደድ ያለውን የተሻሻለ የተባለውንና የስልክ ስክሪኑ በእጅ የሚነካውን ሲገዛ አንድ ሺ ብር አውጥቷል። የአዲስ አበባው መልአከ ፀሐይ በበኩሉ ስልኩ ገና እንዳሁኑ ሳይታወቅ በ700 ብር ብቻ ነበር የገዛው። በመጠንና ሞዴል የተለያዩ እንዲህ አይነት ስልኮች በወቅቱ የገበያ ዋጋ ከ400 እስከ 600 ብር እንደሚሸጡ የደሴው አሊ ያስረዳል። የእጅ ስልኮቹን ይበልጥ ተመራጭ የሚያደርጋቸው የባትሪ ኃይላቸው ነው። ትንሹ የሚባለው 2800 ዋት ጉልበት ያለው ሲሆን እስከ 10 ሺህ ዋት ድረስ ኃይል ያላቸው እንዳሉም አሊ ይናገራል። ከቅርብ ጊዜ ወዲህ እያጋጠመው ያለው የስልኮቹ የጥራት መዋዠቅም ከባትሪያቸው ኃይል መድከም ጋር የተያያዘ እንደሆነ ይገልጻል። ይህን ስልክ ገዝተው ሌሎች ስልኮችን ቻርጅ ለማድረግ እንደ ኃይል ቋት ወይም ፓወር ባንክ ለሚጠቀሙ የገጠር ነዋሪዎች ይህ መልካም ዜና አይደለም። በገጠር ባሉ ነዋሪዎች ዘንድ ስልኩን ተመራጭ ያደረገው ሌላው አገልግሎቱ ሬዲዮ ያለ ተቀጥላ ማዳመጫ በራሱ አንቴና ብቻ መሳቡና ሙዚቃን ከፍ ባለ ድምፅ ማጫወቱ ነው። ስልኩን ከአንድ ቦታ አስቀምጠው እንደ እርሻ ባሉ ስራዎች ለሚሰማሩ ተጠቃሚዎች ይህ የልብ አድርስ ሆኖላቸዋል። ከእለቱ ስርጭት ጋር ነገር ማመር ነኝ። ስርጭታችን በ9800 ኪሎ ሄርት። በጥቅሉ ፊቸር ተብለው የሚጠሩት እንዲህ አይነት ስልኮች ቀላል በሚባሉ እንዲህን መሰል ጥቅሞቻቸው ምክንያት በአፍሪካ አሁንም ተወዳጅነታቸው ከፍተኛ እንደሆነ ጥናቶች ይጠቁማሉ። በዓለም አቀፍ ጉዳዮች ላይ ምርምር በሚያደርገው በፒው ሪሰርች ሴንተር አማካኝነት በጎርጎሮሳዊ 2015 ኬንያን ጨምሮ በሰባት ከሰሃራ በታች ባሉ ሀገራት የተደረገ አንድ ጥናት እንደሚያመለክተው ሞባይል ተጠቃሚ ከሆነው ህዝብ መካከል 65 በመቶ አሁንም እነዚህን መሰረታዊ ግልጋሎት ብቻ የሚሰጡ ስልኮችን ይጠቀማሉ። ብዙ ተንታኞች እንደሚስማሙት በአፍሪካ የዘመናዊ ስልኮች አብላጫውን ቦታ መያዝ የጊዜ ጉዳይ ነው እንጂ አይቀሬ ነው። በቴሌኮሚኒኬሽንና ሚዲያ ላይ ጥናት የሚያካሂደው ኢንፎርማ ቴሌኮምስ ኤንድ ሚዲያ የተባለ የእንግሊዝ የምርምር ተቋም እንደተነበየው በጎርጎሮሳዊ 2012 መጨረሻ በአፍሪካ 80 ሚሊዮን ብቻ የነበረው የዘመናዊ ስልኮች ብዛት በቀጣዩ ዓመት ግማሽ ቢሊዮን ያህል ይደርሳል። በኢትዮጵያ ያለው የመሰረታዊ የእጅ ስልኮች ተወዳጅነት ማሻቀብ አገሪቱ ዓለምም ሆነ አህጉሪቱ እየተጓዙበት ካለው አቅጣጫ በተቃራኒ እየሄደች ይሆን የሚል ስጋት ቢጤ ያጭራል። ከተንቀሳቃሽ ስልክ ጋር በተያያዙ ጉዳዮች ላይ የማማከር አገልግሎት የሚሰጠው ነቢዩ ይርጋ ለዚህ ስጋት ምላሽ አለው። የስማርትፎኖቹ ጥቅም ምንድን ነው? የዕለት ተዕለት ውሏችንም ብዙ የሚያቀልልን አፕሊኬሽኖች መመስራትና ወይም እንዲህ ሰርቪሶች አቅርበ ለመሸጥ እና ሰው እንዲጠቀም ለማድረግ ነው። ከተማ እንደሚኖሩ ለሚኖሩ ለምንጠቀሙ ለዕለት ተዕለት ኑሯችን እንግዲህ ተመልሰ ወደዛ የምንመለስበት ቻንስ ወይም የምንመለስበት እድል አይ በጣም ትንሽ ነው፣ ወደ ቤዚክ ስልኮቹ የመመለስ ከዚህ ኑሯችን ጋር ይሄ ስማርትፎኑ ያለን ጋር ቅርበትና አታችመንት ጨምሯል። ቤቢ ኢንተርኔቱ ሊቀንስ ይችላል፣ ወይም ኢንተርኔት ላይ መቸን ይችላል፣ ወይም ኢንተርኔት ብዙ የምናገኝበት ቻንስ እየጠበበ ሊመጣ ይችላል። እሱ ይሆናል እንጂ የሚቸግረን ከዚህ በኋላ ለመጣት፣ ግን ለምሳሌ አሁን ኢትዮ ቴሌኮሚኒኬሽን የሚያወጣቸው ጨረታዎችም ከዚህ በኋላ ምንድን ነው ወይም አሁን ያሉትም ጨረታዎች ምንድን ነው፣ ስማርትፎን ዲቫይስ ለሚያቀርቡ ሰዎች በብዛት የሚወጣው ጨረታ አለ። ቤዚኮች መሸጣም ለሚፈልግ ሰው ምቃቱም ያው ማቅረብ ስለሆነ ስራ ለሁሉም ነገር ማቀበል ነው። እንግዲህ ምርጫው ለሰቡ ነው እንግዲህ የሚተወው። እንደኔ እንደኔ ወደ ኋላ መመለስ የሚባለው ለእኔ ኦፕሽን አይደለም፣ ወይም እንደሱ ማድረገው ነገር አይደለም። ይጎተተናል አውቃለሁ፣ ግን እንደሱ እንመለስበት ይሹ አይደለም። መላከ ፀሐይን ግን በሚይዘው ስልክ መጠን መተለቅ ምክንያት በኢትዮጵያ ተንቀሳቃሽ ስልክ በተጀመረ ወቅት ወደ ነበረው የስልክ አይነት የተመለሰ አድርገው የሚቆጥሩታሉ። የዚያን ጊዜው ስልክ ትልቅነቱን ለማጠየቅ ዳስተር በሚል ቅጽል ይጠራ ነበር። አሁን እርሱ የሚይዘውን ደግሞ ዎኪቶኪ ሲሉ በጸጥታ አስከባሪዎች ዘንድ የተለመደውን የሬዲዮ መገናኛ ስያሜ ይሰጡታል። ስልኩን የሚያዩት ሰዎች እንደሚገረሙ የሚናገረው መልአከ ፀሐይ ስለ ትልቅነቱ ያለውን ስሜት በሳቅ ታጅቦ ያጋራል። እንደ መነጋገሪያ ሆኖ ይቀርባል። ትረባ ድረስ ባይደርስም ግን ጥሩ የበር ከፋሽ ነው። ንግግር ይጀምራል በዚህ ምክንያት እና አስገራሚ ነው እንዲሁም አንዳንዴ ትል ሳይዙ እኮ ከበፊቱን ይተልቃል እና ዙ መሳፍርም ሆኖ አላገኘትም። ስለዚህ እንዳትረሳ ያደርጋል። ምንድን ነው? ምን ምን ቀለለኝ ዛሬ ስላለ የሆነ ቦታ ረስተው ብትወጣ። ስለዚህ እስካሁን ረስቼውም አላቅም። የዛሬው ዝግጅት በዚሁ ተጠናቋል። ተስፋልም ወልደየስ ነኝ። መልካም ጊዜ። I've forgotten how it felt before the world fell at our feet. There's such a difference between us and Amelia.